ጸሐፊው፣ ስለ አካባቢው ትንሽ አልያም ምንም ግንዛቤ ለሌላቸውን ነገር ግን በአካባቢው ያለውን ሁኔታ ለማወቅ ለሚሹ የጻፍኩት መጽሐፍ ነው ሲል ለዶች ቤሌ ገልጿል። በኤርትራና በኢትዮጵያ መካከል የተፈጠረውን ግጭት ለማሳየት ኤርትራ ምን እንደምትመስል ለማሳወቅ እናም ለምን ከዚች ትንሽ ሀገር ህዝቦቿ እንደሚሰደዱና በኢትዮጵያና በኤርትራ መካከል ያለው የጽና ለመግባባት ምንድነው የሚለውን በአካባቢው ላይ ባለሙያ ላልሆኑ ነገር ግን ስለ አካባቢው ማወቅ ለሚፈልጉ ባልተወሳሰበ መንገድ ለማስረዳት የሞከርኩበት መጽሐፍ ነው ሲል በስልክ ገልጾልኛል። በኤርትራ ውስጥ ያለው ችግር ምን እንደሚመስል ሲገልጽ ኤርትራ በአንድ በኩል ኤርትራ በጣም አፋኝ ሀገር ናት። በእርግጥ በአካባቢው ተመሳሳይ አቋም ያላቸው በርካታ ሀገሮች አሉ። ኢትዮጵያን ማየት ትችያለሽ፣ የሶማሊያ አለመረጋጋት እና ጅቡቲ። ኤርትራን በተለየ አፋኝ ሀገር የሚያደርጋት በሀገሪቱ ውስጥ በትክክል የሚሠራ ህገ መንግስት የለም። መንግስት ገቢና ወጪውን አሳትሞ አያውቅም። ምርጫ የማይታሰብ ነው። ሀገሪቷን የሚመራው አንድ ፓርቲ እንኳን የፓርቲ ስብሰባ አድርጎ አያውቅም። በጥቂት ሰዎች ስብስብ ላለፉት ሰላሳ ዓመታት የምትመራ ሀገር ናት። ነፃነት የለባትም። ሰዎች ሙሉ በሙሉ ሰብአዊ መብት ጥሰት በተንሰራፋበት ሁኔታ ነው የሚኖሩት። በተመሳሳይ ህዝቡ ከዓመት እስከ ዓመት ለረጅም ጊዜ ብሔራዊ አገልግሎት እንዲሰጥ ይጠበቅበታል፣ ከኢትዮጵያ ጋር ባለው የድንበር ግጭት ምክንያት። ስለዚህ ሰዎች አማራጭ እንደሌላቸው ያስባሉ። ይህ ቀሪ ህይወቴን የሚጠብቀኝ ከሆነ ድንበር አቋርጬ ብሄድ ይሻለኛል። ምንም እንኳን በጉዞ ህይወቴን ማጣት ቢሆንም በድህነት ያለ ነፃነት ከምኖር በሚል ስደትን ይመርጣሉ ሲል ገልጿል። አንዲት ትንሽ ሀገር፣ በአሁኑ ወቅት ጦርነት የሌለባት በንጽጽር ሰላማዊ ሀገር፣ አራትና አምስት ሺህ ሰዎች በወር ሀገሪቱን ጥለው እንደሚጠፉ የተለያዩ መረጃዎች ያስረዳሉ። ኤርትራውያን ለነፃነታቸው ሰላሳ ዓመት ሙሉ የታገሉ ህዝቦች ናቸው። ነፃነታቸውን ካገኙ በኋላ ተመልሰው እንዲህ አይነት ነፃነት አልባ ኑሮ ውስጥ ሌላ ሰላሳ ዓመት ለመኖር መገደዳቸው ከዚህም አልፎ የሞቱለትን ሀገር ጥለው በከፋ ሁኔታ ለመሰደድ የሚመርጡበት ምክንያት ምንድን ነው? ስል ያቀረብኩትን ጥያቄ ሲመልስ ሽ ጥያቄው በጣም ጥሩ ነው፣ ለመመለስ ግን አስቸጋሪ ነው። የመጀመሪያው በርካታ ኤርትራውያን ባሉበት ሁኔታ የእውነት ድንጋጤ ላይ ናቸው፣ እናም እንዴት መመለስ እንዳለባቸው አላወቁም። በዛ ላይ በጣም አምታችና ና እንደፈለገ የሚያደርግ መሪ የኢሳያስ አፈወርቂ መንግስት እንዳሻው ሰዎችን የሚያወጣእና የሚያስገባ መሪ ነው ያላቸው። ከዚህ በተጨማሪ ኤርትራውያን እንደ ኢትዮጵያውያን ሁሉ ሀገራችሁን የሚወዱ ናቸው። እናም ኢትዮጵያ ለሀገራቸው ስጋት እንደሆነች ነው የሚያውቁት። ኢትዮጵያ የድንበር አካላይ ኮሚሽኑን ውሳኔ ባለመቀበል በድንበር ባሰፈረችው ወታደር በየጊዜው የሚደረገውን ግጭት ተከትሎ ስጋት አለባቸው። በርካታ ሰዎች መንግስትን በመቃወም የሀገራቸውን ሉዓላዊነት ስጋት ውስጥ መጣል የለብንም ብለው ያምናሉ። በዚህና በተለያዩ ምክንያቶች ሳቢያ ጸጥ ብለዋል ብዬ አስባለሁ ሲል ገልጿል። መጽሐፉን ያነበበ ሰው ጸሐፊው ለኤርትራ ያለውን ፍቅር፣ ለህዝቦቹ ያለውን መውደድ፣ ለባህሏ ያለውን ክብር መረዳት አይቸግረውም። ለዶችቬሌ ራዲዮ ሀና ደምሴ ለንደን።